የማህበራዊ መገናኛ ዘዴዎች ቅኝት። በዩትዩብ በተለቀቀ በሦስት ቀናት ውስጥ ብቻ ነበር ከአንድ ሚሊዮን በላይ ተመልካቾችን ያገኘው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በግል የዩትዩብ ገጹ ለአድማጮቹ ይፋ ያደረገው ነጠላ ዜማ። አርቲስቱ ኢትዮጵያ የሚል ስያሜ የሰጠው ይህ ነጠላ ዜማ ደጋፊዎችንና ነቃፊዎችን የተለያየ ጽንፋስ ይዞ አነታርኳል። በዚሁ ሳምንት የበርካቶች መነጋገሪያ ከሆኑ ርዕሰ ጉዳዮች መካከል አወዛጋቢው የአህያ ቄራ የመዘጋት ዜና ይገኝበታል። በማኅበራዊ መገናኛ አውታሮች የቄራው መዘጋት ዜና እጅግ ያስደሰታቸው ሰዎች የሰጧቸው አስተያየቶች ጎልተው ወጥቷል። ሁለቱንም ርዕሰ ጉዳዮች ቃኝተናል። ቆይታችሁ ከእኛ ጋር ይሆን። ብዙውን ጊዜ ይዞ የሚቀርባቸው ስራዎቹ በደጋፊዎቹም ሆነ በነቃፊዎቹ ዘንድ እጅግ አነጋጋሪ ናቸው። ድምፃዊ፣ ገጣሚና የዜማ ደራሲ አርቲስት ቴዎድሮስ ካሳሁን በተለምዶ ቴዲ አፍሮ በባል ሰሞን ይፋ ያደረገው ዜማው በአድናቂዎቹ ዘንድ ከፍተኛ ሙገሳ እንዲቸረው አድርጎታል ትችትም አስነስቶበታል። አርቲስት ቴዎድሮስ ካሳውን ኢትዮጵያ የሚል ስያሜ የሰጠውን ነጠላ ዜማ ይፋ ባደረገበት ወቅት የደጋፊዎቹ ሙገሳ ግን ጎልቶ ተሰምቷል። ደጋፊዎቹ ቴዲ ባያዜም እንኳን የኢትዮጵያን ስም ብቻ ቢጠራ ደጋግመን እንሰማዋለን። ሁልጊዜም የሚቀርበው ለየት ያለ አነጋጋሪ ነገር ይዞ ነው። ቴዲ አፍሮ ራሱን የስኬት ማማ ላይ የሰቀለው ዛሬ ሳይሆን ገና አቡጊዳ በሚል ሲያዜም ጀምሮ ነው የሚሉና ሌሎች አድናቆቶችን አጉርፈውለታል። የቴዲ ነቃፊዎች በበኩላቸው ደጋፊዎቹ ቴዲን ከማድነቅም አልፈው ሊያመልኩት ተቃርቧል። ኢትዮጵያ የሚል ስያሜ በሰጠው ነጠላ ዜማ ያቀረበው ከሱ ደረጃ የማይጠበቅ ነው ሲሉ ተደምጧል። የቴዲ ስራ ላይ ሙያዊ ጥልቅ ሂስ ከመስጠት ይልቅ ግን በማህበራዊ መገናኛዎችም ሆኑ እንደ ሬዲዮ ባሉ የመገናኛ ዘዴዎች ጭምር ይሰጡ የነበሩ አስተያየቶች መስመር ሲስቱ ደጋፊና ተቃዋሚዎችን በደምሳሳው ሲወርፉ ተስተውለዋል። ይህን የታዘቡ አስተያየት ሰጪዎች ኢትዮጵያ ውስጥ ተሳዳቢነት የማንነታችን አንድ መለያ መስሏል ሲሉ ጽፏል። ከሙገሳና ትችቱ የመወራረፉ ማስተጋባትን በመታዘብም ወይ ቴዲ አፍሮ ለስንቱ የስራ ዕድል ፈጠርክ ያለም ነበር። በማንኛውም የጥበብ ውጤቶች ላይ በብቃት ላይ የተመሰረተና በቀና መንፈስ የተቃኘ ሙያዊ ሂስ ለጥበቡ እድገት ወሳኝ መሆኑ ግን እሙን ነው። ሌላው ካለፉት ሶስት ሳምንታት አንስቶ የበርካቶች መነጋገሪያ ሆኖ የሰነበተው የአህያ ስጋ ለውጭ ሀገራት ሊያቀርብ ቢሾፍቱ ወይንም ደብረ ዘይት ውስጥ ተከፍቶ የነበረው የአህያ ቄራ ጉዳይ ነበር። ይህ በቀን ሁለት መቶ አህዮችን ለማረድ ተከፍቶ የነበረው የአህያ ቄራ መዘጋት ከእምነት ባህላችን ጋር ፈጽሞ የሚቃረን ተግባር ነበር ሲሉ የተቃውሞ ድምፃቸውን ላሰሙ ሁሉ እፎይታን የፈጠረ ዜና ነበር። በእርግጥ የአህያ ቄራ ከፍቶ መዝጋቱ መንግስት የህዝቡን ተቃውሞ ይዳምጣሉ የሚል ስሜት ለመፍጠር ተጠቅሞበታል፣ የሚሉ እንዳሉ ማለት ነው። በማህበራዊ የመገናኛ አውታሮች ማለትም በትዊተር በፌስቡክ እና በዋትሳፕ ከተሰጡ አስተያየቶች መካከል የተወሰኑትን እናቀርብላችኋለን። ዮናታን በትዊተር ገጹ የአህያ መብት ተከራካሪዎች ጸሎታቸው የተሰማ ይመስላል ብሏል። ባጭሩ ዘመድኩን በቀለ በበኩሉ ሰበር ዜና በኢትዮጵያችን አህያ ነፃ ወጣች በሚል ርዕስ ዘለግ ያለ የፌስቡክ ጽሁፉን በትዊተር ገጹ አቅርቧል። ዘመድኩን በጽሁፉ የአህያ ቄራው የተዘጋበት ያለውን ምክንያቶች አስፍሯል። ቄራው የተዘጋው አንድም ስጋውና ቆዳው ሊላክላቸው የነበሩ ሀገራት ፍላጎታቸው ዝቅተኛ ስለሆነ ላለመክሰር ተብሎ መሆኑን የሚናገሩ እንዳሉ ጽፏል። በሌላ መልኩ ደግሞ የደብረ ዘይት ነዋሪዎች ለፋሲካ በዓል ከልኳንዳ ቤቶች ስጋ ባለመግዛታቸው ልኳንዳ ቤቶች ላይ የደረሰው ኪሳራ በመላው ሀገሪቱ ከተዛመተ አደጋው የከፋ መሆኑን በማየት ነው የሚሉ መኖራቸውን አስነብቧል። በፌስቡክ ከተሰጡ አስተያየቶች መካከል ደግሞ ጥላውን አንተነ እንኳን ደስ አላችሁ ስለመዘጋቱ ሲል ደስታውን ገልጧል። ሚኪያስ ማሞ የልማት ሀሳብ ደጋፊ ነኝ መቀጠል አለበት ሲል መዘጋቱን ተቃውሟል። በኢትዮጵያ ገበያ እስካልተሸጠ ምን ችግር አለ ይህ ስራ ሲል ከሚኪያስ ጋር ተመሳሳይ ሀሳብ ያቀረበው ደመቀ ዲቻ ነው። አበጀ ዩሱፍ የቻይናን ብድር መልሰን እስካልከፈልን ድረስ በጥቅማቸው ላይ የመወሰን አቅማችን ውሱን ነው ብሏል። በርካታ አድማጮቻችን በዋትሳፕ ገጻችን አስተያየቶቻችሁ ደርሶናል። የአህያ ቄራው በመዘጋቱ ደስተኛ መሆናቸውን የገለጡ አስተያየቶች ይበዛሉ። ሀይ ዶቼቬሌዎች፣ በቢሾፍቱ የአህያ ቄራ ተከፍቶ የነበረው መዘጋቱን ሰማው በጣም ደስ ብሎኛል። እንዲቆም የሆነው በእናንተ ጥረት ነው እናም ወደፊትም ቀጥሉበት፣ ያሉን ላቃቸው የተባሉ አድማጫችን ከሱዳን ናቸው። መዘጋቱ በጣም ደስ ይላል፣ መከፈቱ እብደት ነበር። ይህ ደግሞ ከኢትዮጵያ የደረሰን አስተያየት ነው። ዋው በጣም ደስ የሚል ዜና። ነገር ግን ሲጀመር እንዴትስ ሊፈቀድ ቻለ? ከኢትዮጵያ አድማጫችን የተሰነዘረ ጥያቄ ነው። በጣም ያሳዝናል፣ እንኳንም ታገደ። ሌላው ከኢትዮጵያ የደረሰን አጠር ያለ አስተያየት ቄራው መዘጋቱ እውነተኛ ከሆነ ትክክለኛ ውሳኔ ነው። ምክንያቱም ዛሬ የአህያ ስጋ መላክ የጀመረው ቄራ ነገ ከነገ ወዲያ የውሻ ስጋን ልላክ ማለቱ የማይቀር ጉዳይ ስለሆነ፣ ከኢትዮጵያ የተላከ የዋትሳፕ መልእክት ነው። ሀይ ዶቼቬሌዎች እንደምን አላችሁ? በጣም የሚገርም ነገር መጀመሪያ ፈቃዱን ማንሰጣቸው ማንስ ነው ያስቆማቸው? በባህልና ቱሪዝም የሀገራችን እምነትና ባህል ባሉበት እንዲቀጥሉ ሲባሉ እንሰማለን በመገናኛ ብዙኃን አሁን ደግሞ የአያቄራ በኢትዮጵያ ሃይማኖትም ባህልም በጣም የሚወገዝ መሆን አለበት። ካሁን በኋላ የመቆሙ ጉዳይስ በምንድን ነው የሚረጋገጠው? የሚል ጥያቄ ከኢትዮጵያ አድማጫችን ደርሶናል። ከጅቡቲ የደረሰን አጥር ያለ መልእክት ደግሞ ይህን ሃይማኖትም አይደግፈውም። በጣም አስጸያፊ ተግባር ያሳዝናል ይላል። መሸጥ የለመደ እናቱን ያስማማል ይላል የአገሬ ሰው። ለውጭ የተጀመረ የአያ ስጋ ህብረተሰቡ ላለመመገቡ ምንም አይነት ዋስትና አልነበረውም። እንኳን ተዘጋባይ ነኝ፣ ከኳታር የደረሰን መልእክት ነው። ለነገሩ እንደማይቀጥል ያወቅ ነው የቻይና መንገድ ሰራተኞች በላይ አርማጮ ትክል ድንጋይ አህያ ከሁለት ዓመት በፊት ለመመገብ ጀምረው ህዝቡ ከልክሏቸዋል። ብሩክ ከጎንደር ቻይናዎች መንገድን ስራ እያሉ ሲላመዱን ከአህያ ስጋም አልፈው ሌላ ጣጣ ሊያመጡ ይችላሉ ሲሉም አስተያየት የሰጡ ነበሩ። የህዝብን ጩኸት ሰምተው ከሆነ ጥሩ ነው፣ ግን እነዚህን ሰዎች አላምናቸውም። በድብቅ ሊከፍቱ ይችላሉ። እኔ ግን የሚመስለኝ ገበያ ጠፍቶ ነው ባይነኝ። የሚገዙ አገሮች ፍላጎት አለመኖር ይመስለኛል። ከደቡብ አፍሪካ ሀይ ዶቼቬለዎች፣ ሰላም ናችሁ። ስለ አህያው ቄራ መዘጋት ጥርጣሬ ያለኝ ይኸውም የኢህአዴግ መንግስት በእውነት የህዝብን ተቃውሞ ተመርኩዞ በአህያ ቄራው ላይ መዘጋት እንዳለበት ውሳኔ አስተላልፏል ነው የተባለው። እኔ አላምንም ከሆነ ሰየው። ምክንያቱም የልኳንዳ ቤት ስጋም ስጋን ባየው ቁጥር የሚያጨርብኝ ነገር ነበር። ለማንኛውም እውነት ይሆን ብላካሚን ከደሴ የአህያ ቄራ በኢትዮጵያ ሲከፈት ለመዘጋቱ ቀድሞ ታቅዶ ነበር ሲሉም አስተያየታቸውን ያሰፈሩ ነበሩ። መንግስት የህብረተሰቡን እምነትና እሴት በተመለከተ ምላሹ ፈጣን ነው የሚል ስሜት በህብረተሰቡ ዘንድ ለመፍጠር ታልሞ ቀድሞ የተቀናጀ ነው በማለት ነገሩን በጥርጣሬ የተመለከቱም አልታጡም። በዚህ አለበዚያ ግን የአህያው ቄራ ለመዘጋት ውሳኔው መተላለፉ በርካቶችን ያስደሰተ ነበር። አድማጮች የማህበራዊ መገናኛ ዘዴዎች ቅኝት የተሰኘው ዝግጅታችን በዚሁ ይደመደማል። ማን ተጋፍቶት ስለሺ ነኝ? መልካም ጊዜ። ጤና ይስጥልኝ።